በደቡብ ክልል በሚገኘው የኮንሶ ዞን ሄድ መለስ ሲል የከረመው የሰላም ሁኔታ አሁን አሁን እየተባባሰ ስለመምጣቱ ከስፍራው የሚወጡ መረጃዎች እያረጋገጡ ይገኛሉ። ከያዝነው ሳምንት መግቢያ አንስቶ በዞኑ ሶስት ወረዳዎች ወደሚገኙ መንደሮች የዘለቁ ታጣቂዎች በርካቶችን እየገደሉ ንብረትም እያቃጠሉ እንደሚገኙ ነዋሪዎችና የአካባቢው ባለስልጣናት ገልጸዋል። በአሁኑ ወቅት የታጣቂዎቹ ጥቃት ያሰጋቸው ከዘጠና አራት ሺህ በላይ ነዋሪዎች አካባቢያቸውን ለመልቀቅ መገደዳቸውን የዞኑ ባለስልጣናት አስታውቀዋል። ነዋሪዎቹ በያዝነው ሳምንቱ ውስጥ የተፈናቀሉት በዞኑ ኮልሜ ክላስተር ከአራትና ሰገን ዙሪያ ወረዳ ከተባሉ መንደሮች መሆኑን የኮንሶ ዞን የእርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ከበደ ካሱሳ ለዶቼቬሌ ዲደብሊው ተናግረዋል። ተፈናቃዮች ቁጥር ዘጠና አራት ሺህ አምስት መቶ ሰማንያ ስድስት ነው። የተፈናቀሉባቸው ቀበሌያት ጋርቼ፣ መለጋና ዱገፊያ፣ ሰገንገነት፣ አይሎ፣ ተደፈቱ፣ በቾ እነዚህ ከሰገን ዙሪያ ወረዳ ቀበሌያት ናቸው። ከአራት ዙሪያ ወረዳ ደግሞ በአይዴ፣ ተሽመሌ፣ ፉዱጫ ቀበሌያት ናቸው። አጠቃላይ ቅድም እንደገለጽኩት ዘጠና አራት ሺህ አምስት መቶ ሰማንያ ስድስት ሰው አሁን ተፈናቅሎ ነው አሉት። በኮንሶ ዞን ኮልሜ ክላስተር ቦርቆራ በተባለ መንደር የምኖር ገበሬ ነኝ ያሉ አንድ የአካባቢው ነዋሪ ባለፈው ሰኞ ታጣቂዎች በመንደሩ ባደረሱት ጥቃት ካላንጎ ወደተባለ ቀበሌ ሸሽተው መግባታቸውን ተናግረዋል። እኛ አርሶ አደሮች ነን ስለ ሁኔታው የምናውቀው ነገር የለም ያሉት እኚሁ ነዋሪ በአስቸጋሪ ሁኔታ ውስጥ እንደሚገኙ ነው ለዶቼ ቬሌ ዲደብሊው በስልክ የገለጹት። እንዳጠፋነው ሳናቂ በቃ ምን ሊበል በቃ ንብረት የለንም፣ ምንም የለንም። ቤታችንን እኛን አባረሩ፣ ቤታችንን አቃጠሉ፣ ንብረታችንን ሰረፉ። እሱ ሰውም ሞቷል፣ የተቆሰሉ አሉ። ለዚህ ይሄ ላይ ነው። በአሁኑ ወቅት እየታጠቁ ያሏቸው ቡድኖች አሁንም በአካባቢው እየተንቀሳቀሱ ይገኛሉ ያሉት የኮንሶ ዞን የእርሻና ተፈጥሮ ሀብት መምሪያ ኃላፊው አቶ ከበደም ታጣቂዎቹ በትናንትና ሁለት ብቻ በሰውና በተሽከርካሪ ላይ ጉዳት ማድረሳቸውን ገልጸዋል። ጥቃቱን በመሸሽ በኮንሶ ዞን ወደሚገኙ ሌሎች ቀበሌያትናም ወደ አጎራባች የአማሮ ልዩ ወረዳ ለገቡ ተፈናቃዮች የሰብአዊ እርዳታ እንዲያገኙ ዞኑ ለክልሉ የአደጋ ስጋት ስራ አመራር ኮሚሽን የድጋፍ ጥያቄ ማቅረቡ ተናግረዋል። በተቻለ መጠን እነሱን እንዳይደግሙ በዚያ በኩል በታች በኩል በእነሱ በኩል መንገድም የለም። በዚህ በኩል እንዳንገባ ይሄ ጽንፈኛ ኃይል መንገድ ላይ የጥቃት እያደረሰን አለው። አሁን አንድ አምቡላንስ ሰገን ዙሪያ ወረዳም አምቡላንስ አካትሏል። አንድ ልዩ ኃይል ገለዋል። ስለዚህ መንገዱም ጤናማ ስላልሆነ፣ በተቻለ መጠን ያሉበትን ሁኔታ ለመጠየቅና ለማየትም ጭምር የቻልንበት ሁኔታ የለም። እስካሁን ድረስ የሰብአዊ ድጋፍ ለማድረግ እኛም ጥረት ለማድረግ የተንቀሳቀስንን አለነው ግን ይህን አክል ሰው ድጋፍ የሚያደርግ ባለመኖሩ ለክልሉ አደጋ ስጋት ስራ አመራር ኮሚሽን አስተላልፈናል። ተፈናቅሏል ለተባሉት ነዋሪዎች በሰብአዊ ድጋፍ አቅርቦት ዙሪያ የደቡብ ክልል የአደጋ ስጋት ስራ አመራር ኃላፊዎችን ለማነጋገር ያደረግኩት ሙከራም ኃላፊዎቹን በአካል ቢሮ ባለማግኘቴና ላደረግኩት የስልክ ጥሪ ምላሽ ባለመስጠታቸው አስተያየታቸውን ማካተት አልቻልኩም። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየው ባውዴም በዞኑ በታጠቁ ቡድኖች ምክንያት የተፈጠረውን አለመረጋጋት ወደ ቦታው ለመመለስ በአካባቢው የጸጥታ ኃይል ተሰማርቶ እየሰራ እንደሚገኝ ከትናንት በስቲያ ለዶቸ ቬሌ ዲ ደብሊው ገልጸው ነበር። አቶ አለማየው አያይዘውም ታጣቂ ቡድኑ በሰውና በንብረት ላይ ያደረሰው የጉዳት መጠንም እየተለየ ይገኛል ብለዋል። ለዲ ደብሊው ዘገባ ሸዋንግዛ ወጋየው ሐዋሳም